rupanna Jerman በተገባደደው በጎርጎሮሳውያኑ 2015 ዓ.ም ከሁለተኛው የዓለም ጦርነት ወዲህ በብዛቱ ተወዳዳሪ ያልተገኘለት የተባለ ስደተኛ ወደ አውሮጳ መጥቷል። በዚህ ጊዜ ውስጥም ከ900 በላይ ስደተኞች ወደ ክፍለ ዓለሙ መግባታቸው ተነግሯል። ከመካከላቸው ከግማሽ በላይ የሚሆኑት ጥገኝነት የጠየቁት በጀርመንና በሃንጋሪ ነው። በስዊድን በኢጣሊያና በኦስትሪያም በርካታ ስደተኞች ተገን ጠይቀዋል። አንዳንድ የአውሮፓ ህብረት አባል ሀገራት ወደ ሀገራቸው የመጣው ስደተኛ ከአቅማቸው በላይ በመሆኑ ሌሎች ሀገራት እንዲወስዱላቸው መጠየቃቸውን ቀጥለዋል። ህብረቱ ከዚህ ቀደም ግሪክ፣ ኢጣሊያና ማልታን በመሳሰሉ ስደተኞች በብዛት በሚገቡባቸው ሀገራት ያሉ ስደተኞችን አባል ሀገራት እንዲከፋፈሉ ቢያቅድና ቢወስንም ሂደቱ ግን እንደተጓተተ ነው። በሌላ በኩል ህብረቱ ሰዎች በብዛት በሚሰደዱባቸው ሀገራት የልማት እርዳታዎችን አጠናክሮ በመስጠት ለስደት መንስኤ የሆኑ ችግሮችን የመከላከል እቅድም አለው። ይሁንና እነዚህን በመሳሰሉ ጉዳዮች ላይ ስብሰባዎችና ንግግሮች ቢካሄዱም ፈጣን እርምጃዎች ሲወሰዱ ግን አልታየም። ይህን የመሳሰለው ቸልተኝነት በእጅጉ እየተተቸ ነው። አባል ሀገራት ለሚቀርቡላቸው የተለያዩ የትብብር ጥሪዎች ጆሮ ዳባ ልበስ ማለታቸውና የሚወስዷቸው እርምጃዎችም መዘግየታቸው የጀርመን የልማት ተራድኦ ሚኒስትር ጌርድ ሚለር እንዳሉት አሳፋሪ ሆኗል። በእርሳቸው አስተያየት ካሁን በኋላ ችግሩን ለመግታት ተጨማሪ ጊዜ መባከን የለበትም። የብራሁን ኒት ሜር ኮንፈረንስን ሪድን ከአሁን በኋላ ተጨማሪ ጉባኤዎች፣ ንግግሮችና ውይይቶች አያስፈልጉንም ተግባራዊ እርምጃ መውሰድ ነው ያለብን። የላምፔዱዛው አሳዛኝ ልቂት ከደረሰ ከሁለት ዓመት በኋላ አውሮጳውያን ለስደተኞችም ሆነ ቀውስ ውስጥ ለሚገኙ ሀገራት የተጨበጠ ነገር አለማድረጋችን አሳፋሪ ነው። ለምሳሌ ሊባኖስና ዮርዳኖስ የሚገኙ የስደተኞች መጠለያዎችን ስንመለከት እጅግ አስደንጋጭ ነው። በዚህም የተነሳም ሰዎችን በሕይወት ለማቆየት እንዲቻል በመጀመሪያ ደረ ደረጃ ለዓለም አቀፍ የእርዳታ ድርጅቶች ሙሉ በሙሉ እርዳታ መስጠት ይገባል። ጀርመን ብሪታንያና ኖርዌ በየካቲት ወር ለንደን ውስጥ አንድ ጉባኤ ያካሂዳሉ። ከአውሮፓ የበለጠ ትብብር እንፈልጋለን። አውሮፓውያን ይህን የጋራ ችግራቸውን በጋራ ለመፍታት ተባብረው የመስራታቸው አስፈላጊነት ተደጋግሞ የሚወሳ ጉዳይ ነው። ባለፈው ሳምንት የሃያ ስምንቱ የህብረቱ አባል ሀገራት የልማትና ተራድኦ ሚኒስትሮች ስብሰባ ላይ ከተነሱት ጉዳዮች ውስጥ ከዚህ ቀደም የተላለፉት ውሳኔዎች ወደ ተግባር የሚተረጎሙበት መንገድ ይገኝበታል። ይህም ለስደተኞች ቀውስ መፍትሄ ተብለው የቀረቡትና በማልታ የተካሄደው የአውሮፓና የአፍሪቃ ህብረት የመሪዎች ጉባኤ ላይ የተደረሰባቸውን ውሳኔዎች ያካትታል። የቀድሞ የአውሮፓ ህብረት ፓርላማ የህዝብ እንደራሴ ሚውለር በብራስልስና በሌሎች የአውሮፓ ህብረት ተቋማት ለሚካሄዱ ረዥም ጊዜ የሚወስዱ ውይይቶች አዲስ እንዳይደሉ ይናገራሉ። ሆኖም ይላሉ ሚለር፣ አውሮፓውያን ሰዎችን ከሞት ለማትረፍ ሊወሰዱ በሚገባቸው እርምጃዎች ላይ ፈጥኖ ከመንቀሳቀስ ይልቅ የገንዘብ ተቋማትን ለማዳን ሲረባረቡ ነው የሚታዩት። አንድ በጣም ግልጽ እንዲሆን የምንፈልገው ነገር ነው፣ ይህ ከሰብአዊ እልቂት ጋር አብሮ የሚሄድ መዋቅር አይደለም። ጉዳዩ ስለ ባንኮች አይደለም። ለባንኮች ጉዳይ ቢሆን መጠነ ሰፊና እጅግ ፈጣን እርምጃ እንወስድ ነበር። የሰው ልጆችን ሕይወት ለሚመለከት ጉዳይ ተመሳሳዩ እርምጃ እንዲወሰድ መመኘት ብቻ ነው የምንችለው። ለዚህም ሶሪያውያን በተጠለሉባቸው የስደተኞች ካምፖች የሚታየውን አሳዛኝ ሁኔታ በምሳሌነት የሚያነሱት ሚውለር መፍትሄ ያሉትንም ጠቁመዋል። አላይን እንድን ለት ስፋ ያርን ባለፉት ሁለት ዓመታት ብቻ ሶሪያውያን በሚገኙባቸው የስደተኞች መጠለያዎች ውስጥ መቶ ሺህ የሚሆኑ ህጻናት በቆሻሻ ፕላስቲኮች ላይ ተወልደዋል። ይህ የሰዎች በህይወት የመኖር ጥያቄ ነው። ስለዚህ አሁን በመጨረሻ ውጤት ላይ መድረስ አለብን። በበኩሌ ከዛሬ ሁለት ዓመት አንስቶ እንደምለው ሀያ ስምንቱን የአውሮጳ ህብረት አባል ሀገራት የሚያስተባብር ብቃት ያለው የአውሮጳ ህብረት የስደተኞች ጉዳይ ኮሚሽነር እንዲወከል ጥሪ ያቀርባለሁ ከአውሮጳ በኩል ደግሞ ለችግሩ ማቃለያ ኢኮኖሚያ ለመሰረተ ልማት እና ለስደተኞች እርዳታ የሚውል ገንዘብ መወረት ይገባናል። ከዚህ በተጨማሪም እያንዳንዱ ሀገር የራሱን የቤት ስራ መወጣት ይኖርበታል። ሚለር ከዚህ ሌላ ዓለም አቀፉን የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአርን አብነት ያደረገ የአውሮፓ ህብረት የስደተኞች ጉዳይ ድርጅት እንዲቋቋምም ሀሳብ አቅርበዋል። ይህ እንዲሆን የሚጠይቁት የጀርመን ክርስቲያን ሶሻል ህብረት በጀርመንኛው ምህጻር ሲኤሱ ፓርቲ ፖለቲከኛ ሚለር የአውሮጳ ህብረት ሊያስብባቸውና ሊዘጋጅባቸው ከሚገቡ ጉዳዮች ውስጥ በዚህን መሰሉ እርዳታ የተሻለ ቦታ እንዲኖረው ማድረግ መሆኑን ይጠቁማሉ። ከዚህ ሌላ ውሳኔዎች ተግባራዊ መሆን አለመቻላቸውም ሊጤን ይገባል ይላሉ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን፣ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ፣ እንዲሁም የዓለም የምግብ ድርጅት በመጻሩ ደብልዩ ኤፍፒ ስራቸውን በጥሩ ሁኔታና በአግባቡ ያከናውናሉ። ሆኖም ከዚሁ ጋር መታሰብ ያለበት ለምንድን ነው በተለያዩ ጊዜያት ቀውሶች ሲከሰቱ አውሮጳ በራሱ ተቋማት ፈጣንና ወሳኝ እርምጃን የማይወስደው? በተለያዩ ጊዜያት ከባድ የተፈጥሮ አደጋዎች ኤቦላን የመሳሰሉ ወረርሽኞች ሰዎች ሊከሰቱ ይችላሉ። አሁን ደግሞ ትልቁ ፈተናችን የሆነውና ለሚቀጥሉት አስርት ዓመታት ወይም ቢያንስ ቢያንስ በመጪዎቹ ጥቂት ዓመታትም የሚዘልቅ የስደተኞች ቀውስ ገጥሞናል። እናም የአውሮጳ ህብረት እንዴት ነው የተሻለ ቦታ የሚይዘው፣ የመሪዎቹ ውስጥ ውሳኔዎች ጥቅም ምንድን ነው የሚሉትን ጥያቄዎች ማንሳት አለብን። ሚለር በዚህ ረገድ በምሳሌነት ያነሱት በተወሰኑ የአውሮፓ ህብረት አባል ሀገራት ውስጥ የሚገኙ 160 ሺህ ስደተኞችን ለመከፋፈል የተደረሰበትን ውሳኔ ነው። ከሶስት ወራት በፊት በይፋ ውሳኔ የተሰጠበት ይህ ጉዳይ እስካሁን ድረስ ተግባራዊ አልሆነም። ከአራት ሳምንታት በፊት የአውሮጳ መሪዎች ከአፍሪቃ መሪዎች ጋር ወደ አውሮጳ የሚደረግ ስደትን ለማስቆም በሚቻልበት መንገድ ላይ ተነጋግረው ውሳኔዎችንም አሳልፈዋል። በዚሁ መሰረት የጀርመን መንግስት የስደትን መንስኤ ከምንጩ ለማድረግ ሰዎች በብዛት ከሚሰደዱባቸው ና የስደተኞች መተላለፊያ ከሆኑ ሀገራት መንግስታት ጋር ተባብሮ የመስራት ጥረት ጀምሯል። የስደት መንስኤ የሆኑ መሰረታዊ ችግሮችን መከላከል የሚያስችል መላ ለመፈለግ ሚኒስትር ሚውለር ወደ ኤርትራ ሄደዋል። በአሁኑ ጊዜ ወደ አውሮፓ በብዛት ከሚሰደዱት ህዝቦች መካከል ኤርትራውያን ከሶሪያውያን ቀጥሎ ሁለተኛውን ደረጃ ይይዛሉ። ሚለር ትናንት ካይሮ ግብጽ ሆነው እንደተናገሩት የጀርመን መንግስት የኤርትራውያንን ስደት ለማስቆም በኤርትራ የኑሮ ሁኔታ እንዲሻሻል፣ ስደተኞችም ወደ ሀገራቸው እንዲመለሱ የሚደረገውን ጥረት ለማገዝ ይፈልጋል። ይህም አምነስቲ ኢንተርናሽናልን ከመሳሰሉ አለም አቀፍ የመብት ተሟጋች ድርጅቶች ከባድ ትችቶች ተሰንዝሮበታል። ዜጎችን ለሚጨቁን ሰብአዊ መብቶችን ለማያከብርና ለስደትም ለሚዳርገው ለኤርትራ መንግስት እገዛ ማድረግ ፍጹም ተቀባይነት አይኖረውም ሲሉም የኤርትራውያን የመብት ተሟጋች ድርጅቶችም ይከራከራሉ። ሚኒስትር ሚለር በበኩላቸው የእገዛው ዓላማ መንግስትን ሳይሆን ሰዎችን መርዳት ነው ይላሉ። ትብብር ማለት በእነዚህ ሀገራት ያሉትን ሁኔታዎች ተቀብያለው ያለው ማለት አይደለም። ከዓለማችን ሀገራት ሁለት ሶስተኛው ሀሳብን በነጻ የመግለጽ መብት አይከበርም። ይሁንና ሰዎችን መርዳት ይገባናል። ለዚህ ነው ወደ ኤርትራ ሄጄ በሺዎች የሚቆጠሩ ወጣቶች ለምን ሀገሪቱን ለቀው ወደ አውሮፓ እንደሚሰደዱ ከሀገሪቱ ፕሬዚዳንት ጋር የምወያየው። እርግጥ ነው ስለ ሀገሪቱ የሰብአዊ መብት ይዞታ ሳታችን አይቀርም። ይህ ተቀባይነት የለውም። ከአውሮፓ ህብረት ጋር ደግሞ በሀገሪቱ ሁኔታዎች እንዲሻሻሉ ና ወደፊትም ለወጣቱ ምን ማድረግ እንደሚቻል እንወያያለን። ሚለር እንደሚሉት መስሪያ ቤታቸው ህዝቡን ለመርዳት እያሰበው መንግስታዊ ባልሆኑና ከሙስና በጸዱ ድርጅቶች አማካይነት ነው። አፍሪካ ሃምሳ አራት ሀገሮች ያሉት ክፍለ ዓለም ነው። ስለ ችግሩ መሪዎች የሚነግሩንን ብቻ ሰምተን ጉዳዩን እዚያንተውም። ስልጣኑን በሙሉ ጠቅልለው የያዙ እና ጭካኔ በተሞላበት መንገድና አላገባብም የሚጠቀሙበት መሪዎች አሉ። የኛን መስፈርት የማያሟሉ መሪዎች አሉ። ያም ሆኑ ህዝቡን ለመርዳት ቆርጠናል። ስለዚህ የጀርመን የልማት ተራድኦ መስሪያ ቤት ሁኔታዎችን ለማሻሻል በተለ በተለይ መንግስታዊ ካልሆኑ ከሀገር በቀል ድርጅቶች ጋር ይሰራል። እዚህ ላይ የኔ መመሪያ ሙስና ባለበት አሰራር ውስጥ ገንዘብ አይሰጥም የሚል ነው። በሚለር አባባል ወደፊት ከፍተኛ ዋጋ የሚያስከፍሉ ችግሮች ውስጥ ላለመግባት ከአሁኑ ወሳኝ እርምጃዎችን መውሰድ ይጠቅማል። በእርሳቸው አስተያየት ከአፍሪቃ ጋር የሚደረግ ትብብር እንዲሁም በዓለም አቀፍ ደረጃ የሚወሰዱ የጋራ እርምጃዎች የጋራ ጥቅም ያስገኛሉ። ይህ ካልሆነ ግን ለችግሩ ዘላቂ መፍትሔ ማግኘቱ አስቸጋሪ ነው የሚሆነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።